አንቀጽ 39ና የቅማንት ኢትዮጵያውያን ጥያቄ ይላል። የቅማንት ሕዝብ የኢትዮጵያው ሕገ መንግስት አንቀጽ 39 የሰጠን መብት ይከበርልን በማለቱ እየደረሰበት ያለው እስራት፣ ግድያ፣ መሰደድና ወከባ ይቁም በማለት በርካታ የቅማንት ተወላጆች ነን ያሉ አድማጮቻችን ጥያቄያቸውን እንድናስተላልፍ ተደጋጋሚ የስልክ ጥሪና የኢሜል መልእክት አድርሰውናል። የፌዴራሉ መንግስት መብቱ እንዲጠበቅ ፈቅዶ ሳለ እምቢተኛነቱን እያደረሰብን ያለው ስቃይ ከክልሉ መንግስት የሚሰነዘር ነው ሲሉም ይናገራሉ። አዲሱ አበበ እዚህ ዩናይትድ ስቴትስ ነዋሪ የሆኑ ሦስት የቅማንት ተወላጆችን በጉዳዩ ዙሪያ አነጋግሮ ተከታዩን አዘጋጅቷል። እንግዶቹ ወይዘሮ አበባ ተፈሪ ከሲያትል ዋሽንግተን፣ አቶ አበበ ንጋቱ ከዳላስ ቴክሳስ፣ እንዲሁም አቶ ፋሲል ካሰኝ ከአትላንታ ጆርጂያ ናቸው። አዲሱ ውይይቱን ያስጀምራል። ሶስታችሁም ከቅማንት ብሔረሰብ ናችሁ፣ የቅማንት ተወላጆች ናችሁ። ግን ወይዘሮ አበባ አቶ ፋሲል እንደሚሉት ህገ መንግስቱ፣ የኢትዮጵያ ህገ መንግስት በፈቀደልን በአንቀጽ ሰላሳ ዘጠኝ መሠረት መብታችን አልተጠበቀም። የራሳችን እድል በራሳችን ለመወሰን መብቱ አልተሰጠንም። ጉዳያችሁ እስከ ፌዴራል መንግስት ደርሶ የእናንተን ጥያቄ ፌዴራል መንግስቱ እሺ ብሎ ሲያበቃ የክልሉ መንግስት ግን እንደከለከላችሁ እና ይልቁንም ስደት፣ እስር፣ ግድያ ሁሉ እየተፈጸመ መሆኑን ነው የእናንተ ወገኖች የሚናገሩት። እስካሁን ያልኩት ልክ ነኝ? ወይዘሮ አበባና አቶ ፋሲል ልክ ነው? አዎ ትክክል ነው። አቶ አበበ ንጋቱ ከቴክሳስ እርስዎም የቅማንት ተወላጅ ነዎት? ምንድን ነው የእርስዎስ አቋም በዚህ ላይ? አመሰግናለሁ አቶ አዲሱ። በቅድሚያ በጎንደር ክፍለ ሀገር በቅማንት ህዝብ ላይ እየተደረገ ያለውን ጭፍጨፋ፣ ስራትና ግድያ በጎንደር ህብረት ስም እናወግዛለን፣ እንቃወማለን። በአስቸኳይም እንዲቆም እንማጸናለን። የሚያሳዝን ሁኔታ ነው። ነገር ግን አሁን ወንድሜ ፋሲልና ህቴ አበባ ያሉትኝ የጎንደር ህዝብ አንድ ህዝብ ነው በባህል በቋንቋ በሃይማኖት በደም በዘር አመጣቱ ጭምር ከአገው የመጣ አንድ ህዝብ ነው ታሪክ በትክክል ስላልተጻፈ ዛሬ አማራና ቅማንት እየተባለ ህዝብን ለማጋደል ወያኔ የሰራው ችግር ነው ወያኔ ደግሞ የቅማንትን ህዝብ ማንነት ክዶ አንቀጽ ሰላሳ ዘጠኝን ካልተቀበላችሁ ማንነታችሁን አንፈቅድላችሁም ብሎ የሰራው ስራ ነው። ያን ያደረገው ደግሞ ጎንደርን ለማጥፋት ወደ ትግራይ ለመጠቅለል ታላቋ ትግራይን ለመመስረት የሰራው ሸርና ተንኮል እንጂ ለቅማንት ህዝብ የቅማንት ህዝብ የተለየ መልክዓ ምድር ኑሮት የተለየ ቋንቋ ኑሮት የተለየ ባህል ኑሮት የተለየ ያኗኗር ዘይቤ ኑሮት አይደለም። እና ከተንኮል የተሰራ ኢትዮጵያን ሌሎችን አካባቢዎችን ያተራመሰውን የዘር ጥፋት ጎንደርንም ከካርታ ለማጥፋት የተሰራ ሸር እንጂ ለቅማንት ህዝብ ራሱን አስተዳደረ፣ ራሱን አላስተዳደረ አንድም ሊያመጣ የሚችለው ነጥብ በነጥብ ለመዋየት አቶ አበበ ምናልባት አሁን የገለጹትን አገላለጥ እንደ ቅማንት ወይዘሮ አበባም አቶ ፋሲልም የምትጋሩትና የምትስማሙበት ነው ወይ አይደለም አቶ ፋሲል አልቀበለው እሺ አቶ ፋሲል የእርስዎን አስተያየት ንገሩኝ እኛ አንቀጽ ሰላሳ ዘጠኝ ወይንም ሌላ ነጥብ አይደለም እኛን የሚያስነሳት የተፈጥሮ ግዴታችን ነው ማንም ሰው የራሱን አይደንቲቲ ሽጦ ሊኖር አይችልም አንቀጽ ሰላሳ ዘጠኝ ወጣም አልወጣም ከ ሰባት ሺህ ዘመን በላይ በኖርንበት ሀገር የራሳችን ባህል፣ ቋንቋና ልማድ፣ ወግ፣ ስርዓት ለተተኪው እንደ ሄሪቴጅ ማስተላለፍ እንፈልጋለን። ይሄ እንጂ የአንቀጽ ሰላሳ ዘጠኝ ጥያቄ አይደለም። ይሄ እናንተ ግን የምታነሱት እኮ አንቀጽ ሰላሳ ዘጠኝ የፈቀደልን ሌሎችም ከአዲስ አበባም ከኢትዮጵያ ያናገርኳቸው ህገ መንግስቱ በሰጠን መብት መሰረት፣ ይኸውም አንቀጽ ሰላሳ ዘጠኝ በደነገግልን መሰረት እንዲፈጸምልን ፌዴራል መንግስቱ እሺ ብሎ በእኛ ስር ያሉት መቶ ሀያ ስድስት ቀበሌ ገበሬ ማህበራት እውቅና እንዲያገኙ፣ ክልላችን እንዲከለል፣ አማሮች ናችሁ እንዳንባል እንፈልጋለን ነው የምትሉት። ይሄንን ነው አቶ አበበ በተለየ መልክ ያቀረቡት። የቅማንት ህዝብ መብት መከበሩን እኮ አቶ አበበም አልተቃወሙም እንደማሰሉ። እድል ለወይዘሮ አበባ ልስጥ። እሺ፣ አመሰግናለሁ። እንግዲህ እንዴት ነው አቶ አበበ ቅማንት የለም አንድ ባህል ነው አማራ ነው ብለው አቅርበዋል። እሺ፣ ግድ የለም። ግን እኔ የተምታታ ነገር ስሰማሁን ቅማንት በመጀመሪያ ደረጃ የመጣ መሆኑን የራሳችን ስነልቦና አለን፣ ቋንቋ አለን፣ ሃይማኖት አለን። በእርግጥ በጣም ጎረቤታችን አማራንም ሌላውንም እንወዳለን፣ እናከብራለን። እንደነሱ እኛ እንደምናከብራቸው እኛም ደግሞ ተከብረን መኖር እንፈልጋለን። ቅማንቶች ነን። አቶ አበበ ቅማንት ናቸው። በነገሮ ላይ እኔ እንጃ እንግዲህ ቅማንት ሆኖ አላውቅም ማን ነው የራሱን መታወቂያ አይክድም። አላምንበትም። ክደዋት አቶ አበበ ከአዲሱ እሰማለሁ እኔ እንዲያውም ዋላ መዲናው ላይ ላይ መጣ። ነገር ግን የቅማንት ሕዝብ ክርስትናን ተቀብሎ ዘጠና ዘጠኝ ወይም መቶ ፐርሰንቱ የቅማንት ሕዝብ ክርስቲያን አባርነት ደግሞ ከክርስትና እምነት ጋር ተያይዞ የመጣ እንጂ ዘረም ብሎ ለመናገር የሚያስቸግር ታሪክ ነው እና እኛ ባህል አንድ ሕዝብ ከአንድ ሌላ ከሌላው ሕዝብ ጋር ሊለየ የሚችለው የራሱ የሆነ ባህል የራሱ የሆነ ቋንቋ ቅማንት ቋንቋ ነበረው ሌሎችም ምን አሁንም አለው። አይደለም የለም፣ አሁን የለም፣ የለም ብሎ ነው ታሪክ። ቆይ እድል አቶ አበበ ይጨርሱና፣ ወይዘሮ አዛውንቶች፣ አንዳንድ አዛውንቶች እድሜያቸው ሰማንያ ዘጠና የሞሉ በጣም ጥቂት የሆኑ ተወላጆች እናገሩ ማን ቋንቋን ነበረው ማለት አይደለም። የብሄር እንትኑም ደግሞ አንከ ሰላሳ ዘጠኝ ካልተቀበልክ የብሄር ስብእና ይገፈፋል ሊባልም አይችልም። ማንተ የነበረ ያለ የሚኖር ታሪካዊ ብሔረሰብ ነው። ነገር ግን አሁን ባለው ከአማራ ጋር ከጎንደር ሕዝብ ጋር ተሰባጥሮ ከከተማ እስከ ገጠር አብሮ አንድ መሬት ተቋርሶ የሚኖር ሕዝብ ስለሆነ ሊለያይም አይችልም። ሊለያይም ቢታሰብ አሁን ወደ ተጀመረው የእርስ በርስ ግጭትና ጦርነት የሚያስገባ ያ ደግሞ የወያኔ መንግስት ሆን ብሎ በአማራና በቅማንት መሀል የእርስ በርስ ግጭት ሲፈጠር መሀል ላይ ገላጋይ ሆኖ የጎንደርን መሬት ወደ ትግራይ ለመከለል የተሸረበ የተሰረበ ሴራ እንጂ ለቅማንት ሊያመጣ የሚችለው አንድም ቅንጣት ያህል ሶሉሽን የለም። አንድ ሕዝብ ነው። አብሮ ነው መኖር ያለበት። ዓለም እኮ ዛሬ እንደመዳፍ እየጠበበች የመጣችበት ጊዜ ነው። መልካም። ለአቶ ፋሲል አንድ ጥያቄ ላቀው። ለአቶ ፋሲል አንቀጽ ሰላሳ ዘጠኝን እርስዎ እንዴት ነው የሚገባዎት ወይም እንዴት ነው የሚቀበሉት? የዚህ በቅማንት ሕዝብ መካከል ጎንደር ውስጥ ያለ ወይም እየተካሄደ አለ የምትሉት ግጭት ከዚህ አንቀጽ ጋር የተገናኘ አይደለም ወይ? ስለ ስለሱ ያለዎትን ግንዛቤ ይንገሩ። አሁን ያለው መንግስት አንቀጽ ሰላሳ ዘጠኝን የብሔረሰቦች መተዳደሪያ አድርጎ አስቀምጦታል። በዚህ የተነሳ ጥያቄያችን በዛ አንቀጽ መሰረት አቅርበናል። የዛን አንቀጽ ፎርሙላ አሟልተን ተገኝተናል። እኛ ከአማራው ጋር አንኖርም አይደለም አሁን አቶ አበበ እንዳሉት ከአማራው ጋር አንኖርም አይደለም። አማራው ወንድማችን ጋር የሚያለያየን ነገር የለም። ግን ቋንቋችን፣ ባህላችን፣ ልማዳችን ኤክሰርሳይዝ የማድረግ ግዴታ አለብን። ይህን ስንጠይቅ የመሬት ጥያቄ አብሮ ይነሳል። ምንጊዜም የዲሞክራሲ ጥያቄ ሲነሳ፣ የኤትኒክ ፖለቲክስ ሲነሳ፣ የመሬት ጥያቄ አብሮ ይነሳል። የኤትኒክ ፖለቲክስን ከመሬት መገንጠል አይቻልም። እኛ መሬት ጥያቄ ያለ መብታችን ለመጠየቅ ስንነሳ የመሬት ጥያቄ አብሮ ይነሳል። እሺ እርስዎ የሚሉትን ወይዘሮ አባ ስለሚጋሩ ቸውን አልፌ አቶ አበበ ጋር ለሄድ። አቶ አበበ፣ አይ የሆነ አንድ አሁን ያለውን ግጭት ከአማራና ከቅማን ጸብ ጋር አድርጎ አቀርብታል። አይደለም በአዴን ጦር ነው እንጂ ሄዶ ቅማንት የሚወጋ የሚገድ። የአማራ ህዝብ ከቅማንት ጋር ተጣልቶ የማያውቅም አልተጣላማ እሺ። አቶ አበበ ድልስ አላልኩም እኔ አልኩትኝ። እናንተ የዚህ የቅማንት እንትን አራማጆች ል- የአማራ ህዝብ አማራውን እየጨቆነ ነጻነቱን እንዳያገኝ አድርጓል እያላችሁ ቅስቀሳም ቀሰቀሱ። የቅማንትን የራስ ዕድል በራስ መወሰን የሚለው ግሩፕ ነው ያ። ደግሞ ስህተት ነው። የአማራ እና የቅማንት ህዝብ ጎንደር ከተማ እስከ መተማ አብሮ የኖረ ሊለይ የማይችል የአማራ እና የቅማንት ህዝብ ተቀላቅሎ የሚኖር ርስቴ ነው ብሎ ወደ ህዝብ ጦርነት የእርስ በርስ ጦርነት እንደሚያስነሳ ይሄንን መዘንጋት የለብን። አማራውም ቢሆን ከኖረበት አርስቱ የቅማንት ክልል ነው ተብሎ ተፈናቀል ሲባል ጠበንጃ ማንሳት እንደሚችል ማወቅ መቻል አለብን። በአንድ አንቀጽ ሰላሳ ዘጠኝን ስናነሳ ደግሞ አራት እና አምስት መስፈርቶች አሉ ተኝ አንድ ብሔረሰብ የራሱ መልክዓ ምድር አቀማመጥ የቋንቋ የባህልና ራሱ ነው ያለ የኢኮኖሚ ዘርፍና ሌሎችንም ሲያካትት ነው አንድ ብሔረሰብ ሰልፍ አድሚኒስትሬሽን ሊሰጠው የሚችል ወይዘራ አበባ ይሄንን ያሟላል። የቅማንት ያሟላል።